ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች ይህ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚደርሳችሁ ፕሮግራም ነው። ዛሬ ረቡዕ ጥቅምት 12 ቀን 2007 ዓ ም ነው የማስተናግዳችሁ ሰለሞን ክፍሌ ይሆናለሁ። ኃይሉ ታምራት ፕሮግራሙን ይመራልናል። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እንስማ። ጤና ይስጥልኝ ክቡራትና ክቡራን አድማጮች እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። በካናዳ ፓርላማ አቅራቢያ በሚገኝ ብሔራዊ የጦር ሰማዕታት መታሰቢያ ጥበቃ ላይ የነበረን ወታደር አንድ የታጠቀ ሰው ተኩሶ ከመታው በኋላ በአሁኑ ሰዓት የፓርላማው ሕንፃ በተጠናከረ የፖሊስ ኃይል ተከቧል። ተኳሹ ወታደሩን ከመታው በኋላ ወደ ፓርላማው ሕንፃ የሮጠ ሲሆን እማኞች እንደተናገሩት በፓርላማው ውስጥ የተኩስ ልውውጥ ተካሂዷል። በፓርላማው ሕንፃ ውስጥ ቢያንስ አንድ ሰው በጥይት ተመቶ መገደሉን የካናዳ ብሮድካስቲንግ ኮርፖሬሽን ዘግቧል። በስፍራው የነበሩት የካናዳ ጠቅላይ ሚኒስትር ስቲቨን ሃርፐር ከአካባቢው በደህና መውጣታቸውንም ቃል አቀባያቸው ተናግረዋል። የቆሰለው ወታደር ወደ ሆስፒታል የተወሰደ ሲሆን የሚገኝበት ሁኔታ እስካሁን አይታወቅም። ምዕራብ አፍሪካን ያዳረሰውና ከ4500 ሰው በላይ የገደለው የኢቦላ ወረርሽኝ ተገቢ ናቸው ከሚባሉት እርምጃዎች በትክክል ተገቢ ናቸው የሚባሉት እርምጃዎች በትክክል ከተወሰዱ በመጪዎቹ አራትና ስድስት ወራት ውስጥ በቁጥጥር ስር ሊውር እንደሚችል የዓለም አቀፉ የቀይ መስቀልና ቀይ ጨረቃ ፌዴሬሽን ኃላፊ አልሐጅ አሳይ አስታወቁ። በተያያዘው ጊዜ የታሰበውን ስኬት ለመጨበጥ በኢቦላ መታመማቸው የተረጋገጠ ሰዎችን ከጤነኞቹ በአግባቡ ነጥሎ ማቆየትና በአግባቡ መንከባከብ፣ በኢቦላ የሞቱትን አስከሬኖችም የአያያዙ ስርዓት በሚያዘው መሰረት መቅበር አስፈላጊ መሆናቸውን አሳይ ዛሬ ቻይና ውስጥ ለጋዜጠ ጋዜጠኞች በሰጡት መግለጫ አሳስበዋል። በሌላ በኩል ደግሞ የዓለም የጤና ድርጅት የኢቦላ አጣዳፊ ጊዜ ኮሚቴውን ሰብስቦ አሁን ያሉ ሁኔታዎችን እያገመገመ ሲሆን ምናልባት አሰራሩን መለወጥ ያስፈልግ እንደሆነም እየመከረ ነው። ይህ በእንዲህ እንዳለ ጆንሰን ኤንድ ጆንሰን የሚባለው የአሜሪካ የመድኃኒት አምራች ኩባንያ ባቫሪያን ኖርዲክ ከሚባለው ጤና ላይ የሚሰራ ኩባንያ ጋር አዲስ ክትባት ለማውጣት እየተዘጋጀ መሆኑን ዛሬ አስታውቋል። የክትባቱ የደህንነት ሙከራ የፊታችን ጥር የሚጀመር ሲሆን ወደ ስራ ሲገባ በሁለት ወራት ልዩነት የሚሰጡ ሁለት ክትባቶች እንደሚሆኑም ጆንሰን ኤንድ ጆንሰን አስታውቋል። ኩባንያው የኢቦላ ምርምርን ለማፋጠንና ለማስፋት ከ200 ሚሊዮን ዶላር ወጪ መመደቡን አስታውቆ በመጪው የአውሮፓ ዓመት አጋማሽ የክትባቱ ሙከራ ሰው ላይ የሚጀመር መሆኑን ገልጿል። የዓለም የጤና ድርጅት ደግሞ የፊታችን ጥር ውስጥ ሙከራ ላይ ያለ አንድ ክትባት ለሰው እንደሚሰጥ አመልክቷል። ይህ በዚህ እንዳለ ህንድ ኢቦላ እንዳይገባባት ለመከላከል ለምታደርገው ጥረት የናይጄሪያን አሰራር እንደምትወስድ አስታወቀች። በ15 ዓለም አቀፍ አውሮፕላን ጣቢያዎቿ ላይ ለኢቦላ ክትትል ቁልፍ ናቸው የሚባሉ የሙቀት መለኪያዎችን መትከላቸውን የህንድ የጤና ጥበቃ ሚኒስትር ሀርሽ ቫርታን ለጋዜጠኞች ገልጸዋል። እንድስካሁን ከኢቦላ ነጻ ብትሆንም ከ45000 በላይ ዜጎቿ ቁጥሩ ከመቶ በላይ የሆነ ሰው በኢቦላ በተያዘባቸው የምዕራብ አፍሪካ ሀገሮች ስለሚኖሩ ስጋቷ እየበረታ ንቃቷም እየተጠናከረ መምጣቱ ይነገራል። ሶሪያና ኢራቅ ወሰን ላይ የምትገኘውን ኮባኒ ከተማን ከእስላማዊ መንግሥት ጽንፈኞች እየተከላከሉ ላሉት የኩርድ ታዋጊዎች ዩናይትድ ስቴትስ ትጥቅ ከአየር መጣሏ ትክክል አልነበረም ሲሉ የቱርክ ፕሬዚደንት ራሲፕ ታይብ ኤርዶጋን አስታወቁ ወቀሱ። የዩናይትድ ስቴትስ የጦር አውሮፕላኖች ከትናንት በስቲያ ለኩርዶች ከጣሏቸው መሳሪያዎች ጥይትና፣ የከባድ መሳሪያ አረሮች እንዲሁም የህክምና ቁሳቁስ መካከል አንዱ አድራሻውን ስቶ በአይሲል ተዋጊዎች እጅ መግባቱን የሚጠቁም ዘገባ መውጣቱ ይታወቃል። ምንም እንኳ አማጽያኑ ተዋጊዎች ሁሉንም የጠፋውን ትጥቅ አግኝተዋል ባይባልም የተወሰነው ግን ደርሷቸዋል። ይህ ደግሞ ጨርሶ ተቀባይነት የሌለው ነው ብለዋል ፕሬዚደንቱ። ይህ በእንዲህ እንዳለ ፔሽሜርጋ ተብለው የሚጠሩት የኢራቅ ኩርድ ተዋጊዎች ጦርነት ላይ ያለችው ኮባኒ ከተማ በኢስላሚክ ስቴት ተዋጊዎች እጅ እንዳትወድቅ ለመከላከል እየተዋጉ ያሉትን የሶሪያ ኩርዶች ለመቀላቀል የሚያስችል ስምምነት ላይ ገና ለመድረሳቸውን የሶሪያ ኩርዶች ቃል አቀባይ ኢድሪስ ናሳን አስታወቁ። የኩርድ መሪዎች የኢራቋ ኩርዲስታን ውስጥ ተገናኝተው እየተወያዩ መሆናቸውን ለቪኦኤ የገለጹት ኢድሪስ ናሳን ማንኛውም ከኢራቅ የሚነሳ ኃይል ግን የሶሪያ ኩርዶችን ከመቀላቀሉ በፊት ግንባር ላይ ካሉት ባለስልጣናት ጋር ቅንጅት ሊደረግ እንደሚገባ አመልክተዋል። የፔሽሜርጋዎቹን ድጋፍ ለማግኘት ስምምነት ላይ በተደረሰ ጊዜ በደስታ እንቀበላቸዋለን ብለዋል። ቃል አቀባዩም አይሲልን ለማቆም ያስችላል ተብሎ ልዩ ትኩረት ወደ ተሰጠው ኮባኒ ውጊያ ፔሽሜርጋዎቹን ማጓጓዝ ካስፈለገ መተላለፊያ እንደምትፈቅድ ቱርክ ሰሞኑን አስታውቃለች። ዜናው በቃ ከምሽቱ ሶስት ሰዓት ላይ ዘርዘርን ካሉ ዜናዎች ጋር እንገናኛለን። ወደ ቀሪ ዝግጅት ጤና ይስጥልኝ። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት የዕለቱ አብይ ርዕስ እናልፋለን። ለኢቦላ በሽታ ምርመራ በተደራጀው ላቦራቶሪ ውስጥ በአሁኑ ጊዜ 120 ምርመራዎችን ለማድረግ የሚያስችል መሣሪያ እንዳለና አገር ውስጥ የነበሩ መሣሪያዎችን ብቁ መደረጋቸውን የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ዋና ዲሬክተር አስታውቀዋል። አገሪቱ ለበሽታው ያላት የተጋላጭነት መጠንም ዝቅተኛ እንደሆነና ብቃት መገንባት መቻሉንም ገልጸዋል። መለስካቸው አምሃ ተከታዩን ልኮልናል። በአሁኑ ጊዜ ከልህቅ እስከ ደቂቅ ከደካማ እስከ ሀያል ከበለጸው ሀገሮች እስከ ታዳጊ ሀገሮች መንግስታትን ትኩረት የሳበው የኢቦላ በሽታ በኢትዮጵያም የተሰጠው ትኩረት ከዚህ የተለየ እንዳልሆነ የሀገሪቱ የሕብረተሰብ ጤና ኢንስቲትዩት ዋና ዲሬክተር ዶክተር አማሀ ከበደ ይናገራሉ። በዚህም ምክንያት ሊመጣ የሚችለውን አደጋ ለመቋቋም መሳሪያ የሚሆኑ ዘዴዎችን ተቋማትንና ቴክኖሎጂዎችን በማደራጀት ብዙ ወራት አልፈዋል። ከእነዚህም አንዱ ቀደም ባሉት አመታት በአዋፍ ጉንፋን ሳቢያ በሰበት አካባቢ ተገንብቶ በሚገኘው ላውራቶሪ ለዚህ አደገኛ ቫይረስ መመርመሪያ በሚመጥን ደረጃ እንዲደራጅ መደረጉን ዶክተር አማ ያስረዳሉ ይህ ብቻ ሳይሆን ባለፈው ሳምንት እርሳቸውን ጨምሮ አራት ከፍተኛ ባለሙያዎች በደቡብ አፍሪካ በሚገኙ የታወቁ ላቦራቶሪዎች ስልጠና ወስደው ተመልሰዋል ስለሆነም አሁን በሀገሪቱ በአዲስ መልክ የተደራጀው ይህ ላቦራቶሪ ያለውን ደረጃ ያስረዳሉ መመርመር የምንችልበት አሁን ቴክኒካ አቅሙዋለን ለጊዜውም ደግሞ መመርመር የሚያስፈልገው ኤቦላ በሽታ ተጠቂ ግለሰብ ቢኖር መመርመር የምንችልበትን መቶ ምርመራዎችን ሊያሰራ የሚችል ኪት ከዛ ይዘን መተናል እኛ እስከምንገዛ ድረስ ስለዚህ ለጊዜው ይህን ላቦራቶሪ ተጠቅመን መመርመር ካለብን መመርመር እንድንችል ዝግጁነቱን በደንብ አጠናቀናል በእኛም መሳሪያ ላይ ይሄ ምርመራ መካሄድ ካለበት በመሳሪያው ሙከራውን አድርገናል ኦፕቲማይዝ አድርገነዋል በአገር አቀፍም ሆነ በአለም አቀፍ ደረጃ ካሉ መገናኛ ብዙሀን መካከል በአሁኑ ወቅት ስለ ኢቦላ ቫይረስና በሽታ መረጃ የማይሰጥ ያለ አይመስልም በቅርቡ በኢትዮጵያ በሽታው ገብቷል የሚል ወሬም መናፈስ ጀምሮ እንደነበረ ዶክተር አምሀ ያስታውሳሉ ወሬው ምንም መሰረት የለውም፣ ይላሉ ዶክተሩ። በእርሳቸው አመለካከት እና ምዘና ኢትዮጵያ ለዚህ በሽታ ያላት ተጋላጭነት መጠን በጣም ዝቅተኛ ነው። ኢትዮጵያን በከፍተኛ ደረጃ ተጋላጭ ያደርጋታል የሚል እምነት የለኝም። በቁጥር ለማስቀመጥ ያስቸግራል። እኛ ያለነው ምስራቅ አፍሪካ ላይ ነን። በሽታው ያለው ደግሞ ምዕራብ አፍሪካ ነው። እንግዲህ በአለው አሁን የበሽታው ስርጭት አንጻር እንግዲህ በመሀል ካሉት ሀገሮች አንጻር ራሳችንን ካየን ቀጥታ የመምጣት ሁኔታው አነስተኛ ነው። የኤቦላ በሽታ በትንፋሽ የሚተላለፍ በሽታ አይደለም። ቢከሰት እንኳን አሁን እኛ ካለን ዝግጅት አንጻር ለይቶ ማቆያ ማዕከላት በሰፊው የተዘጋጀው እዛ ቦታ ላይ አቆይቶ በሽታው ወደ ሌላ ጋር እንዳይሰራጭ የማድረግ አቅማችን በጣም ጠንካራ ነው። ይሄ ደግሞ ያው የተመሰከረ ነው እና ስለዚህ እኔ ተጋላጭነታችንን ሳይ በጣም አነስተኛ ነው የሚል የግል አስተያየት አለኝ። ዶክተር አምሃ እንደገለጹት ከሆነ የኢቦላ ቫይረስ ወደ ሀገሪቱ እንዳይገባ ለመከላከልና ገብቶ ቢገኝም ታማሚዎችን ለይቶ በማቆየት እና የተገቢውን ሕክምና በመስጠት ስርጭቱን ለማስቆም የሚያስችል ስርዓትም መዘርጋቱን በሙሉ ልብ ይናገራሉ። በቦሌ አውሮፕላን ጣቢያ ላይ ለበሽታው ምልክት ሊያሳዩ የሚችሉ ሰዎች ቀጥታ እንዳይገቡና ችግሩ እንዳይከተል ምርመራው መካሄድ ከጀመረ በጣም ቆይቷል። ወደ ስድስት ሳምንት ከዛ በላይ ይሆነዋል። ለምሳሌ ቴምፕሬቸር መለካት የሚችል ተርሞስ ካነር አለን። አሁን በቅርቡ ያስመጣነው ይሄ በሶስት ሰከንድ ውስጥ ሰው ይመረምራል። ከዛ በፊት ደግሞ ይሄ በእጅ የሚያዘው በኢንፍራሬድ የሰውን ትኩሳ ሳይነካካ የሚለካዋል። አዋሳኝ ሀገሮች ላይ ወደ ስድስት ሰባት የሚሆኑ እነኚህ አካባቢዎች ላይ እንግዲህ በእግር የሚገቡ መንገደኞች ምናልባት ይህን ነገር ይዘው የሚመጡበት አጋጣሚ ካለ እዛም አካባቢ ባለሙያዎች ተመድቦ ስልጠናው ተሰጥቶ አስፈላጊው ክትትል እየተደረገ ያለበት ሁኔታ ነው ያለው እና ስለዚህ በሁሉም አቅጣጫ እንዳይገባ እየተከላከልን ነው ብለን ነው የምናምነው። ዶክተር አመሃ ከበደ እንዳሉት ከሆነ ለኢቦላ በሽታ ብቻ ሳይሆን ማንኛውንም ተላላፊ በሽታ ለመከላከል የግልና የአካባቢን ንጽሕና መጠበቅ ቀዳሚ ተግባር መሆን አለበት። ስለ በሽታው ትክክለኛና ሳይንሳዊ መረጃ ማግኘትም ዋና ነገር ነው። በተለይ መገናኛ ብዙኃን ይህን መረጃ በማሰራጨት ረገድ ያላቸው ኃይል ከፍ ያለ በመሆኑ ማህበራዊ ተልእኳቸውን እንዲወጡ አደራቸውን ያስተላልፋሉ። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አብይ ርዕሱን ነበር ያደመጥነው ወደ ሁለተኛው ቅንብር እንሸጋገራለን። ሐኪሞን ይጠይቁ በአሉላ ከበደ ሐኪሞን ይጠይቁ በኢቦላ ወረርሽኝ ዙሪያ የሚቀርበው ተከታታይ ልዩ ዝግጅቱ ለምሽቱም በዋና ዋና የህመሙ ጭብጦች ላይ ያተኩራል ከዚህ ቀደም ወረርሽኙን የተመለከተ ትምህርታዊ ጽሑፍ በአማርኛ ካቀረቡት እንግዳችን ከዶክተር አሸናፊ ዋቅቶላ ጋር የተካሄደ ቃለ ምልልስ ነው ይዞ የቀረበው። የውስጥ ደዌ ሕክምና ባለሙያው ዶክተር አሸናፊ ዋቅቶላ በቅርቡም በርዕሱ ዙሪያ ትኩረት ያደረገውን ሁለተኛውን ጽሑፋቸውን በተለያዩ የኢትዮጵያውያን ድረ ገጾችና የሕክምና መወያያ መድረኮች አማካይነት በማሰራጨት ለንባብ አብቅተዋል። በዚሁ መነሻነት ዶክተር አሸናፊን ያወያየው ያኪሞን ይጠይቁ ፕሮግራም አዘጋጅና አቅራቢ አሉላ ከበደ የቃለ ምልልሱን የመጀመሪያ ክፍል ይዞ ቀርቧል። እነሆ ዶክተር አሸናፊ ባቅተላ በድጋሚ ለጊዜው አመሰግናለሁ። በዚህ አነጋጋሪ ወረርሽኝ ዙሪያ ደጋግመን የምናነሳቸው የዘወትር ጥያቄዎች አሉ። ሌሎች በተለያየ አቅጣጫ መታየት የሚጋብዙ ጭብጦችም አሉና እስኪ አንዳንድ ነጥቦችን መለስ ብለን በመጎብኘት እንጀምር። ከሶስቱ የምዕራብ አፍሪቃ ሀገሮች አለፍ ብሎ ወደ ሌሎች አካባቢዎችም የደረሰበት ሁኔታ አለ። ባለፉት ጥቂት ሳምንታት ውስጥ ከላይቤሪያ እዚህ መጥተው የሞቱትን ሰው ጨምሮ በዚህ በዩናይት ስቴትስም በተለያየ መንገድ ለቫይረሱ የተጋለጡ ሰዎች ታይተዋል። እና እስኪ በዓለም አቀፍ ደረጃ ዛሬ የበሽታው ስርጭት ያለበትን ይመልከቱ። እሺ፣ አቶ አሉላ እና ቮይስ ኦፍ አሜሪካን በጣም አመሰግናለሁ። እንግዲህ በተለያየ ጊዜ በዜና አውታሮች እንደተገለጸው በላይቤሪያ ሴራሊዮንና ጊኒ የተነሳው በአብዛኛው እነዚህን ነው የሚያጠቃው። ከሁሉም ይበልጥ ቁጥሩ እየጨመረ ነው የሄደው። ያሉት ግምቶችም ደግሞ ከሚጠቀሰው ደብሎች በየሳምንቱ ከሚገልጸው በጣም ይበልጣል ተብሎ ነው የሚገበጠው። ምክንያቱም በተለያዩ ምክንያቶች ዘገባ ውስጥ የሚያይገቡ ቁጥሮች ስላሉ ማለት ነው። እና አሁን በዚሁ በአንድ ወር ውስጥ የሚታየው ዓለም አቀፍ ምላሽ እየጨመረ ይመስላል። ትኩረቱም ጨምሯል። እንደውም አንዳንድ ጊዜ በዜና አውታሮች ያለው በጣም ስለ በዛ ስሪያማ ያለውን ነገር ሁሉ እንዳይቀብረውም ሁሉ እስከሚያሰጋ ድረስ ይደርሳል። እስቲ ያብራሩት እሱን ዶክተር አሸናፊ መገናኛ ብዙሃን የሚሰማ ሁኔታ የተገኙትንም ውጤቶች እንዳያደበዝዝ ስጋት ያለው ይመስላል። አዎ አንዳንድ ጊዜ የዜና ሁኔታ በተለይ በጣም ጠንካሮቹ የዜና አውታሮች ያየን እንደሆነ ዝርዝሩ እሱን በጥልቀት ስለሚገቡ እና ስለ በሽታው ያለውን ግንዛቤ ከማወለ ይልቅ ዝርዝሩ ጉዳዮች ላይ ያለው ትኩረት በሽታው እንዴት ይተላለፋል ከሚደረ ይለያል። አንድ መርከብ በዚህ ሄደ መርከቡ ተመለሰ የሚባለው ጥሩ ነው፣ ግን ያ ዝርዝር ዋነኞቹን ነገሮች እንዳይወጣቸው ይሠራሉ። እንዳይወጣቸው እሰራለሁ አንድ እሱ ነው። በሌላ በኩል በወረርሽኞቹ ሁሉ የታየው የጤና ባለሙያዎች መያዝ ነው። ገና ከአስራ ዘጠኝ ሰባ ስድስት ጀምሮ ኮንጎ፣ ድሮ ዛይር ነበር የሚባለው፣ አሁን ዲሞክራቲክ ሪፐብሊክ ኦፍ ኮንጎ የመጀመሪያው ወረርሽኝ ሲነሳ ከተጠቂዎች ውስጥ የጠና ባለሙያዎች ነበሩ። አሁንም እዚህም የላይብሪያው ሰው ወደ ዳላስ ሆስፒታል መመጣበትም ጊዜ እንግዲህ ከእሱ ጋር ተያይዞ ሁለት ነርሶች ተይዘዋል። እንደገና ደግሞ በስፔንም እንደዚሁ ሲያክሙ የነበሩ አንደኛዋ የነርስ ርዳት ታማዋል። እና ይሄ አንደኛው ነገር ነው እጅግ የሚያሳስበው እነኝ ሰዎች ይሄ ፐርሰናል ፕሮቴክቲቭ ኢኩፕመንት የሚባሉን የመከላከያ ልብሶችና መሳሪያዎችን ጠቅመው ነው የተነሳ። አሁን እዚህ ላይ የነርሶች ማህበርም ያነሳው ጥያቄ ዜና ውስጥም ያለው ጭምር ምንድነው ያልነገራችሁን? ምንድን ነው ችግሩ? ይሄ ሙሉ ለሙሉ አይጠብቅም ወይስ ሌላ ነው? እንግዲህ የጤና ባለሙያዎች ያሉት እንግዲህ ካጠቃቀም ጉለት ነው እንጂ ሙሉ ለሙሉ እስከሸፈናችሁ ድረስ ደህና ነው የሚል ነገር ነው የተነሳው። ይሄ እንግዲህ ምንድን ነው እንግዲህ ያው ስጋቱን ጨምሯል። አሁን እንደውም ከአንደኛው ሆስፒታል ወደ ኤንይች ሆስፒታል አንደኛዋ ነርስ ሄዳለች። ምክንያቱም መደበኛዎቹ ሆስፒታሎች ገና አልተዘጋጁም ነው ብሎ ይሄንን ለመያዝ እንግዲህ ይህን ያህል የሚፈትን ከሆኑ ጥቂት ታማሚዎች እንደዚህ እጅግ የበለጸጉ ሀገሮችንም እንኳን የሚፈትኑ ከሆኑ የመግባት ዴንጀሮ አለ የትኛውም ሀገር አደጋዋል። እድሏዋል። አዎ የመግባቱ አደጋ ስላለ ያን በሚያደርጉበት ጊዜ ያለው ሁኔታና ያሳስበኛል። ምክንያቱም በዚህ ደረጃ አልተዘጋጀንም። አንዳንዱ ያደጉ ሀገሮች መቼም ሁሉንም ሆስፒታሎችም ባይሆን አንዳንዶቹን ሆስፒታሎች ለእንደዚህ ያን ሲያዘጋጁ ሀያ ሰላሳ ዓመት ቆይተዋል እና ያ ያሳስበኛል። እንግዲህ እንደዚህ ነው ማየው። አሁን ያለው ዶክተር አሸናፊ በርከት ያሉ ጭብጦችን ዳሳዋል። አሁን ያለውን ሁኔታ በተመለከተ እስኪ አንዳንዱን ለማንሳት ሞከረ። ቀደም ብለው እንደ ጠቀሱት ለዚህ ቫይረስ በዋና ተጋላጭነት የመጀመሪያው ረድፍ ላይ የሚገኙት ለቫይረሱ ለተጋለጡ ሰዎች የህክምና እርዳታ የሚሰጡ ወገኖች መሆናቸውን ታይቷልና እንደ ጠቀሱት እዚህም የሰለጠነ የህክምና አሰራር ባለበት በቂ መከላከያ በሚደረግበት ሰዎች ተጋልጠው እየታዩ ነው። በተለይ ደግሞ ወረርሽኙ በስፋት በታየባቸውና የህክምና መዋቅሩም በአንጻሩ በተዳከመበት አካባቢ ምን ያህል አደገኛ ሊሆን እንደሚችል ማሳያ ነውና ዶክተር አሸናፊ የህክምና ባለሙያዎች ለዚህ የመጋለጣቸው ስጋት የህክምናውንም ሂደት የበለጠ እንዳያወሳስበው ያሰጋል። በተለይ ደግሞ የጤና መዋቅሮቹ ደከም ያሉባቸው አካባቢዎች የህክምና አሰጣጡን ይበልጥ የተወሳሰበ እና አደገኛ የሚያደርገው ይመስላል። እዚህ ላይ ምን ይላሉ? ይሄ ትክክለኛ ጥያቄ ነው። በምዕራብ አፍሪካ ወረርሽኝ እንደገለጽከው የህክምና ባለሙያዎች በበሽታው የተያዙት ቁጥር እና በእሱም ምክንያት የሞቱት እጅግ ከፍተኛ ነው። እንግዲህ ከሁለት መቶ በላይ ሞተዋል። እና ያ ያ በተለይም የህክምና አውታሮቹ ባልተጠናከሩበት ቦታ የሐኪምም ለአንዱ ሐኪም የሚደርሰው የህዝብ ብዛት ማለት የሚሸፍነው እጅግ ከፍተኛ ስለሆነ ቁጥሩ የእያንዳንዱ ሰው በዚህ ህይወት ማለት ትልቅ ጉዳት ያመጣል ለየሀገሮቹ እና ያሳስባል። እንግዲህ ሁሉ ደሃ ሀገር ሲባል እኩል አይደለም። አንዳንዶቹ የተሻለ ይሆናሉ፣ ግን ያ ከባድ ሁኔታ ነው። እዚህም ቢሆን እንኳን የተጠናከሩትም አገር የእነኝህ ሁለት ነርሶች በአሜሪካ ነገር እና አንዷ ስፔኗ መያዝ ሌሎቹም ሁሉ ስጋት እና ስለሚያደርግ ከፍተኛ ነገር ነው፣ ቀላል አይደለም። የህክምና አውታሩም ባያናጋውም እንኳን እንደ ምዕራብ አፍሪካ ያለው ሁኔታ ህክምና አውታሩም ሁሉ ያሆነ ያናገዋል። ምክንያቱም ሌሎችም በሽታዎች እኮ አሉ። አሁን ማላሪያ አለ፣ ሌሎቹ ተቅማጥ አሉ። ለነኝ ሁሉ ማን ነው ህክምናውን የሚሰጠው? እና ከባድ ነው እና ለዚህ ነው ትኩረት መደረግ ያለበት እና አሁን የጨመረ ቢሆንም ህክምና ምላሹ፣ ሪስፖንሱ ችግሩ፣ ትንሽ የአለም አቀፍ ምላሹ የጀመረው እጅግ በጣም ዘግይቶ ስለሆነ አሁንም ስጋቱ አለ። እንዴት ነው እንቆጣጠረው? እንችላለን ወይ በአጭር ጊዜ የሚለው ጥያቄ ዶክተር አሸናፊ በዚህ ጽሑፎ ላይም ወደ ሌሎች አገሮች የመስፋፋቱን አደጋ እንደ አንድ ርዕስ ይመለከቱታል። ከመምጣቱ በፊት የመከላከሉን ጉዳይ አጽንኦት ይሰጣሉና እስኪ እዚህ ላይም በመጠኑ ብርሃን ይፈንጥቁ። ከግለሰቦች ባሻገር አገሮች ምን ሊያደርጉ ይችላሉ? አንድ መምተኛም ከገባ ሊፈጠር የሚችለውን ነገር እያየን ነውና ሳይገባ ምን ማድረግ አለባቸው? አድማጮች፣ ቃለ ምልልሱ አልተቋጨም። አሉላ ቀደም ብሎ ለሰነዘረውና ለቀሪው ጥያቄዎች ዶክተር አሸናፊ የሰጡትን ምላሽ አካቶ በተከታዩ ፕሮግራም ይዞ ይቀርባል። ለአሁኑ ግን እንግዳውን ዶክተር አሸናፊ ወቅቶላን ለጊዜያቸው እናመሰግናለን። ቀጣውና የመጨረሻው ቅንብር ንግድና ምጣኔ ሀብት የኢትዮጵያን መዲና አዲስ አበባ ከትልቋ የኢትዮጵያ የባህር በር መገልገያ ጅቡቲ ጋር ለማገናኘት በመዘርጋት ላይ ያለው የኤሌክትሪክ ባቡር መስመር በሚቀጥለው ዓመት እንደሚጠናቀቅ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ተናግረዋል። ዘንድሮ በሚጠናቀቀው የኢትዮጵያ መንግሥት የአምስት ዓመት የልማት ዕቅድ መሠረት በአጠቃላይ የ1500 ኪሎ ሜትር የባቡር መንገድ ለመዘርጋት የሚያስችል ሁኔታ ላይ መደረሱን ጠቅላይ ሚኒስትሩ በፓርላማ ነው የተናገሩት። በኢትዮጵያ መንግሥትና ከውጭ አገር መንግሥታት በተገኘ ብድር የሚሰሩ የባቡሩ መስመሮች ግንባታ መቶ ኪሎ ሜትር እንኳ የሚጠናቀቅ አይመስለንም ሲሉ በፓርላማ ብቸኛው የተቃዋሚ ፓርቲ ተወካይ አቶ ግርማ ሰይፉ ተናግረዋል። ዝርዝሩን እስክንድር ፍሬው ለንግድና ምጣኔ ሀብት ዝግጅቱ አሰናቶታል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሰሞኑን ለሕዝብ ተወካዮች ምክር ቤት የሰጡት ማብራሪያ ከአባላቱ የቀረቡላቸውን ጥያቄዎች መነሻ ያደረገ ነው። በአምስት ዓመቱ የእድገትና ትራንስፎርሜሽን ዘመን ይከናወናሉ ከተባሉት ግዙፍ ፕሮጀክቶች አንዱ የሆነውን የባቡር መስመር ዝርጋታ ያስታወሱት የተቃዋሚ ፓርቲ ፓርላማ አባል ግርማ ሰይፉ ከዚህ አንጻር የተያዘው እቅድ እየተሳካ ነው ብለው እንደማያምኑ ተናግረዋል። የባቡር መስመር ከታቀደው አምስት ኪሎ ሜትር በዚህ ዓመት ማጠናቀቂያ መቶ ኪሎ ሜትር ይጠናቀቃል የሚል እምነት የለንም። ሁላችንም እንድናተኩር የሚፈልገው በአዲስ አበባ ሰላሳ አራት ኪሎ ሜትር ላይ ብቻ ነው። የተሳካ ነው ተጉ ስለሚታመን ስድስት መቶ ስልሳ ሁለት ሚሊዮን ዶላር በአመት የውጭ ምንዛሪ ያስገባል የተባለለት የስኳር ፋብሪካዎች ወደ ውጭ መላኩ ቀርቶ ለሀገር ውስጥ ፍጆታ ከውጭ ግዢ እየተከናወነ ነው። የማኑፋክቸሪንግ ሴክተሩ እየተስፋፋ አይደለም። ለዚህ አስተያየት ምላሽ የሰጡት ጠቅላይ ሚኒስትር ኃይለማርያም ደሳለኝ የአቶ ግርማ መረጃ ትክክል አለመሆኑን አብራርተዋል። የባቡር መስመር ልማት ከፍተኛ መዋለ ነዋይ የሚጠይቅ በመሆኑ በአብዛኛው በውጭ ብድር እንደሚሰራ ተናግረዋል። ጠቅላይ ሚኒስትሩ የትኛውን መስመር የትኛው ሀገር እንደሚሰራ ሳይቀር ከየአገሮቹ ጋር ተነጋግረናል ነው ያሉት። በተለይ ከቻይና እና ከቱርክ መንግስታት ጋር በተደረገ ስምምነት የሚካሄዱት የሁለት መስመሮች ግንባታ በመልካም ሁኔታ እየተካሄደ መሆኑን ገልጸዋል። አሁን በደረስንበት ደረጃ ካቀድነው የሁለት ሺ ዘጠና አምስት ኪሎ ሜትር የባቡር መሰረተ ልማት በአራት ኮሪደሮች ለመስራት ካቀድነው ውስጥ አንድ ሺ አምስት መቶ ኪሎ ሜትር የሚሆን በሁለት ኮሪደሮች ስራ መጀመራችን የሚታወቅ ነው አንደኛውና በፍጥነት የሄደው ለእኛ ደግሞ ወሳኝ የሆነው የእድገታችን የንግድና የአገልግሎት አሰጣጣችን በፍጣም ሁኔታ እንዲያድግ ካስፈለገ የደም ስር የሆነው የአዲስ አበባ የጅቡቲ መስመር እንደሆነ አውቀን ለዚህኛው ቅድሚያ ሰተን በመረባረባችን የአዲስ አበባ ጅቡቲ መስመር ስምንት መቶ ኪሎ ሜትር አሁን በደረስንበት ደረጃ ከሀምሳ በመቶ በላይ የተፈጸመ ና እንደዚሁ ደግሞ በሚቀጥለው እንደ እቅዳችን እንደሚሄድ በመተማመን በሚቀጥለው ጥቅምት የዛሬ ዓመት ይሄ የባቡር መስመር ዝግጁ እንደሚሆን ታውቆ እየተረባረብን እንገኛለን። ስለዚህ ይሄ 800 ኪሎ ሜትር በዚህ ደረጃ ላይ መሆኑ ይታወቃል። ሁለተኛው ኮሪዶር ከመቀሌ አዋሽ የሚመጣው የ700 ኪሎ ሜትር የባቡር መስመር ይሄም ኮንትራት ተፈራርመን ገንዘቡን አግኝተን ኮንትራክተሮች ዲዛይን ጨርሰው ወደ ስራ የገቡበት መስመር ነው። ስለዚህ ሁለቱ ተደምረው የ1500 ኪሎ ሜትር የባቡር መስመር ለመዘርጋት የሚያስችል ሁኔታ ላይ ደርሰናል። ዘንድሮ በሚጠናቀቀው የአምስት ዓመቱ የእድገትና ትራንስፎርሜሽን እቅድ ዘመን ከሚከናወኑት ፕሮጀክቶች ሁሉ ትልቁ የባቡር መስመር ዝርጋታ መሆኑን ያስታወሱት ጠቅላይ ሚኒስትሩ ከፍተኛ መዋለ ነዋይ የሚጠይቅ መሆኑን ከምሳሌ ጋር አስረድተዋል። መጠኑ በሚታይበት ጊዜ የ1500 ሁለቱ ኮሪደሮች ኪሎ ሜትር እንኳን በሚታይበት ጊዜ 6.2 ቢሊዮን የአሜሪካን ዶላር ነው የተፈራረም ነው። ከዚህ 6.2 ሚሊዮን ቢሊዮን የአሜሪካን ዶላር ውስጥ ወደ 20 በመቶ፣ አንዳንዱ ፕሮጀክት እስከ 30 በመቶ ድረስ የኢትዮጵያ መንግስት ገቢ እና ቁጠባ የሚሸፍነው ነው። ስለዚህ ይሄ ፕሮጀክት በሚታይበት ጊዜ ለተቀመጠ ሰማይ ቅርብ ነው እንዳይሆን በሚገባ መፈተሽ አለበት የሚል እምነት አለ። ፕሮጀክቶቹ አሁን የጀመርናቸው የፕሮጀክቶቹ የገንዘብ መጠን በሚታይበት ጊዜ ወደ መቶ ሀያ ቢሊዮን ብር ነው ኮንትራት የገባ ነው። ከዚህ ውስጥ ሰላሳ ቢሊዮን ብር በኢትዮጵያ መንግስት ገቢና በአገር ውስጥ ቁጠባ የተሸፈነ ነው። ስለዚህ 30 ቢሊዮን ብር ጭምር በዚህ ፕሮጀክት ውስጥ በአገር ውስጥ ቁጠባና ገቢ የተሸፈነ ትልቅ ፕሮጀክት እንደሆነ ካለን ሜጋ ፕሮጀክቶች ውስጥ ትልቁ ይሄው እንደሆነ የህዳሴ ግድባችን እንኳ እንኳን 4.2 ቢሊዮን ዶላር ነው። ይሄኛው ግን 6.2 ቢሊዮን ዶላር መሆኑ ግንዛቤ ሊያዝ ይገባል። በአምስት ዓመቱ የእድገትና ትራንስፎርሜሽን ዘመን ሊገነቡ ከታቀዱት የባቡር መስመሮች ሌሎቹ ደግሞ የአዲስ አበባ በደሌና የአዲስ አበባ ወይጦ ሞያሌ መስመሮች መሆናቸውን አቶ ኃይለማርያም ጠቅሰዋል። እነዚህ መስመሮች ከሩሲያና ከብራዚል መንግስታት የብድር ቃል እየተገባላቸው መሆናቸውንና የኮንትራክተር መረጣና የዲዛይን ስራቸውን መጠናቀቁን አስታውቀዋል። በዓለም ላይ የተፈጠረው የኢኮኖሚ ሁኔታ መቀዛቀዝ ግን አገሮቹ ብድሩን በጊዜ እንዳይለቁ ማድረጉን አመልክተዋል። ጠቅላይ ሚኒስትሩ በዚህ ማብራሪያቸው ሌሎች ፕሮጀክቶችንም ዳስሰዋል። በዚህም መሰረት በአምስት ዓመት ሊገነቡ ታቅደው ከነበሩት አስር የስኳር ፋብሪካዎች ሰባቱ በዚህ ዓመት እንደሚጠናቀቁ ነው የተናገሩት የሚቀሩት ሶስቱም በሚቀጥለው ዓመት የመጀመሪያ አጋማሽ ይጠናቀቃሉ ብለዋል። የማኑፋክቸሪንግ ኢንዱስትሪ ዘርፍ በዚህ ዓመት 18 በመቶ እድገት ማስመዝገቡንም አቶ ኃይለማርያም አብራርተዋል። በአጠቃላይ በ2003 ዓ ም በተጀመረውና በያዝነው የ2007 ዓ ም መጨረሻ በሚጠናቀቀው የአምስት ዓመቱ የእድገትና ትራንስፎርሜሽን ዘመን አበረታች ውጤቶች መገኘታቸውን ጠቅላይ ሚኒስትሩ አብራርተዋል። ባለሁለት አሀዝ እድገት መመዝገቡን በመግለጽ የባለፉት አራት ዓመታት የእድገትና ትራንስፎርሜሽን እቅዳችን አፈጻጸምና ከዚሁ ጋር ተያይዞ ያለው የእድገት ምጣኔ በተመለከተ በሪፖርቱ ላይ በግልጽ ለማስቀመጥ ተሞክሯል። በዚህ ሂደት ውስጥ የአራት ዓመቱ እድገታችን ሁለት አሃዝ ያለው እድገት እንደሆነና የአስር ነጥብ አንድ በመቶ አማካይ ዓመታዊ እድገት ማስመዝገባችን በሪፖርቱ ላይ በግልጽ ተቀምጧል። ለዚህም ወሳኙ የሆኑ ዘርፎችም እንደዚሁ ተቀምጠዋል። ግብርና ዋናውን እና ትልቁን ድርሻ ተጫውቷል። ከዛ ቀጥሎ የአገልግሎት ዘርፍ የራሱን ከፍተኛ ድርሻ እንደተጫወተ በሪፖርቱ ላይ ተመልክቷል። ስለዚህ በኢኮኖሚ እድገቱ ላይ የ2006ንም ጨምሮ 10.1 በመቶ ማደጋችን በግልጽ የተቀመጠ እንደዚሁም ደግሞ የ2006 ደግሞ 13 በመቶ በአማካይ አድጋዊ አመታዊ እድገት ማስመዝገቡንም አስቀምጠናል። መንግስታችን ይሄ ስራ የአፍሪካ አጠቃላይ አማካይ እድገት አምስት በመቶ ባለበት ከአፍሪካ አማካይ እድገት እጥፍ የሆነ እድገት ማስመዝገብ በየትኛው መስፈርት በሚለካበት ጊዜ ፈጣን እድገትና ይሄ ፈጣን እድገት ደግሞ ተጠናክሮ እንዲቀጥል ማድረግ ይገባል የሚል እምነት አስቀምጠናል። በዚህ አመት መጨረሻ የሚጠናቀቀው የእድገትና ትራንስፎርሜሽን እቅድ ቁጥር አንድ ሲሆን ቁጥር ሁለት የአምስት አመት እቅድ በሚቀጥለው አመት ተግባራዊ መሆን ይጀምራል እንደ መንግስት አባባል ሶስተኛው የእድገትና ትራንስፎርሜሽን እቅድም ከስድስት ዓመታት በኋላ ተጀምሮ የዛሬ 11 ዓመት ይጠናቀቃል። ያኔ ኢትዮጵያ መካከለኛ ገቢ ካላቸው አገሮች ተርታ እንደምትሰለፍም መሪዎቿ እየተናገሩ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት ተጠናቋል። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የምሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን የመድራልን ኃይሉ ታምራት ነው። ለዛሬ በዚሁ እንሰናበታለን። መልካም ምሽት።